Voice of America. ሰሞኑን በምዕራቡ የኦሮሚያ ክፍል ዋና መንገዶችን ጭምር የዘጋና እንቅስቃሴን የገደበ የተቃውሞ ሰልፍ ተደርጓል። ሰልፈኞቹ መንግሥት ኦነግን በኃይል ለማስፈታት የሚያደርገውን እንቅስቃሴ እንቃወማለን ይላሉ። ኦነግ በበኩሉ በስምምነቱ ሂደት ላይ እየሰራ መሆኑን ገልጦ መንግሥት ለምን በመሃል ጦር እንዳሰማራ አልገባንም ብለዋል። ለዝርዝሩ ሙክታር ጀማል ተቃውሞ ሰልፉ ከምዕራብ ወለጋ በተጨማሪ በደቡብ ወደ ጉጂ ዞንም መስተዋሉን ነው በአካባቢው ያናገርኳቸው ሰዎች የነገሩኝ። የሁለቱም አቅጣጫ የተቃውሞ ሀሳቦች የመልካም አስተዳደርና የመሠረተ ልማት ጥያቄዎች እንዳሉ ሆነው በተመሳሳይነት የሚንጸባረቁት መንግስት የኦሮሞ ነጻነት ግንባር በግድ ለማስፈታት የሚንቀሳቀሰውን እንቃወማለን የሚል መሆኑንም ነው የሚናገሩት። ዋናው ያው በህዝቡ እዚህ አካባቢ ትንሽ መንገድ እየተዘጋ ነው፣ ተቃውሞች ይታያሉ። ነገር ግን መንስኤው አንደኛው በኦነግ እና በመንግስት መካከል ያለው ስምምነት ለምን ተግባራዊ አይሆንም እየተባለ ነው እዛ ላይ በአንዳንድ ቦታዎች ደግሞ ያለመረዳዳት ነገሮች አሉ። መንግስትም እዛ ላይ ያለውን ነገር ግልጽ ቢያደርግና ህዝቡን ቢያረጋጋጥሩ ነው። እውነትም በአንዳንድ ቦታዎች ሰላማዊ ሰልፍ ይታያሉ። በተለይ ደግሞ ህዝቡ መካከል አሁን ትንሽ ብዥታ ያለው ላይ ያለው የሆነ አመራር ከመንግስት ጋር ተስማምቶ ከሆነ እዚህ አካባቢ ለምን መብታት አልቻሉም? ህዝብ በዚህ መሀል ለምን ይረበሻል? የሚል በህዝቡ መካከል አለ። ግጭቶች እዛ አካባቢ ነው የሚሰሙት

ከትናንት ጀምሮ አስራ አምስት ኦራል የወያኔ ጦር ነው የመጣው። ከትናንት ጀምሮውም በምዕራብ ወለጋ በቤጊ ጊዳሚ ድንበር እየዘለቁ እያሉ የኦሮሞ ነጻነት ግንባር ጦርን አምጡ እያሉ ሕዝብ እያንገላቱ ነበር። በዚህ የተነሳም ግጭት ተፈጠረ። ይህንን ጉዳይ ከመንግሥት አካል ለማጣራት በተለይ ከፌዴራልና ክልል ከፍተኛ ጥረት አርግ ያለው ከኦሮሚያ ብሔራዊ ክልላዊ መንግሥት የክልሉ ጸጥታና አስተዳደር በተደጋጋሚ ስልክ ብደውል አይነሳም። የኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት ጽህፈት ቤትም በተደጋጋሚ ሞክሬ ሳይሳካልኝ ሲቀር የክልሉ ምክትል ፕሬዝዳንት ወይዘሮ ጠይባ ሐሰን ለአጭር ጊዜ አግኝቻቸው ስብሰባ ላይ መሆናቸውን የነገሩኝ በፌዴራል ደረጃ የመከላከያ ሚኒስቴር የህዝብ ግንኙነት ኢንዶክትሪኔሽን ዳይሬክተር ጀነራል መሐመድ ተሰማና የፌዴራል ፖሊስ ጀነራል ምክትል ኮሚሽነር መላኩ ፈንታ ስልካቸው ላይ በሞክር የሁለቱም ስልክ አይሰራም። የመንግሥት አካል መልስ ፍለጋ አሰሳየን ወደ ምዕራብ ወለጋ አወረድኩኝ። የኦሮሞ ዴሞክራቲክ ፓርቲ ጽህፈት ቤት ኃላፊ አቶ አብደታ ዋጋሪን አግኝቼ በአካባቢው ስለተስተዋለው ነገር ይህን ነግረውኛል። በተጨባጭ የምናውቀ ነገር ባይኖርም በወሬ ደረጃ የሚወራ ስላለ የትኩስ አይነት ይሰማል። መቼም ሀይል ግንባር ለግንባር አብሮ ስመጣ ማለት ነው። ያኔ ትኩስ ሊኖር ስለሚችል ይኖራል የሚል ግምት አለን። በወሬ ደረጃም ስለሚወራ እዛ አካባቢ በበጊ እና ወደ ግዳሚ የሚወስድ መንገድ አለ። በዛ አካባቢ ትኩስ የሚሰማበት ሁኔታ ይኖራል የሚል በወሬ ደረጃ ይሰማል። ያው ወደዛ የሚያስኬድ መንገድ ብዙም እስከዚህ የሚያስፈቅድ ስለሆነ እኛም በወሬ ደረጃ ነው የሚሰማው እንጂ ይሄ ነው የሚባል በተጨባጭ የምናውቀው ነገር የለም። የሰልፈኞቹ ጥያቄ የሆነው አንዱ የኦሮሞ ነጻነት ግንባር ሰራዊትን በተመለከተ ምን ቢፈጠር ነው የህዝቡ ተቃውሞ ሰልፍ ጥያቄ የሆነው ስል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳን አግኝቼ ጠይቄያቸዋለሁ። በመንግስትና በኦሮሞ ነጻነት ግንባር በኩል ያው በመሀላችን ያለውን ስምምነት ለመቶ እርጎም እየተንቀሳቀስን ነው። እኛ እንደሚገባን እና እንደምናቀው ይሄ በብዙ ቦታ እና በስፋት እየተካሄደ ነው። በምዕራብ ኦሮሚያም እንደዚህ ይሄ በኤርትራ ላይ እንዴት እንደሚውል ጀምረናል። ይህንን ይህን ለማጠናከር እየተንቀሳቀስን ነበር። ይሄን ከዚህ ተንስቼ ወደ ምዕራብ እየሄድኩ ነቀምት ደርሼ ነው የተመለስኩት። ነቀምት ደርሼ ለመመለስ ምክንያቱ ወታደራዊ ዘመቻ በብዛት መኖሩ ነው። እሱም ከዛ ተነስቶ ነው ጥያቄ እያነሳ ያለው። ጥያቄው የትጥቅ ማስፈታት እና ለሱ ማስፈታት ሳይሆን እንደሚገባል። ይህ ሁሉ በዚህ ሰላም ባለበት የኛ ጦርም ባለበት ቦታ ከመንግስት ጋር እየተነጋገርን ስምነታችን ስራ ላይ ለማዋል እየተንቀሳቀስ ነው። ይህንን ነው የሚያቋብዙ ለህዝቡ መግለጫ ሰጥተናል። ይሄ ባለበት ሁኔታ ለምንድን ነው ይሄ ሁሉ ፋት ያለው የወታደራዊ እንቅስቃሴ የሚኖረው? የሚ በኦሮሞ ነጻነት ግንባርና መንግስት መካከል የነበረው ግንኙነት በሂደት እየተካረረ መልሶች በመግለጫና ከሩቅ የሚሰጣጡ የሚመስል ነገር ያለ ይመስላል ይላሉ ሀሳብ ሰጪዎች። የኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት አቶ ለማ መገርሳ የኦነግ ትጥቅ መፍታትን በተመለከተ መፍታት እንዳለባቸው በአጽንኦት መናገራቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድም ኦነግ ትጥቅ አልፈታም ይላል ብዬ አላስብም በሚል ሀሳብ መስጠታቸው የቅርብ ትውስታ ነው። ኦነግና መንግስት ደግሞ የጋራ ጉዳዩን የሚነጋገርበት ኮሚቴ እንዳለው ሲገለጽ የነበረ ኮሚቴውም በጋራ እንደሚንቀሳቀስ የተገለጸ ነበር። በጋራ ተነጋግሮ ጉዳዩን መፍታት እየተቻለ ወደ መግለጫና ሚዲያ ጉዳዩ እንዲመራ የተደረገው በምን ሂደት ነው ስል ነው አቶ ዳውድ ኢብሳን የጠየቅኳቸው። እኛ በበኩላችን ከብዙ በዚህ ጉዳይ ወደ መግለጫ አልቸኮንም፣ ብዙም አልቸኮንም፣ ወደ ሚዲያም ብዙ አልቸኮንም። በዚህ ጉዳይ ላይ በጣም ፎከስ ያደረግ ነው ስምነታችን በሁለቱ ግንኙነት አካሎች የተመሰረቱ አሉ። መስመር አለ። የግንኙነት መስመሩ ከመንግስት ባለስልጣን ግኖች ጋርም በዚህ ላይ ውይይት አድርገን እየተንቀሳቀስ ነው። ይሄ እንዳለ ሆኖ ግን አንዳንድ ቦታ አላስፈላጊ በጣም ተለቅ ያለ የወታደራዊ እንቅስቃሴ ተደረገ። ይሄ እንግዲህ መንግስት ነው በውስጡ መፈጠች ያለበት አብረን እየሰራን እያለን ለምን ይሄ ነው እንደዚህ ሆነ የሚለውን መንግስት በውስጡ መፈጠች ያለበት ብለን ነው የምናምነው በበኩላችን። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።